The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የግማሽ ሰዓት የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችው የሰኞ የካቲት 23 2007 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ዛሬ 119ኛው የአድዋ ድል መታሰቢያ በዓል ተከብሮ ውሏል። በዚህ በአካባቢያችንም እለቱ ትናንት እሁድ ተከብሮ ውሏል። በኢትዮጵያኖች ዘንድ የታሪካችን ማዕዘን ነው ብለን ነው የምናስበው። እና የአድዋ ታሪክ የኢትዮጵያዊነት ሁሉ የኩራት መንፈስ የተመዘገበበት ወይንም ደግሞ የሁላችንም የጋራ መግባቢያ ነው። የጥንት አባቶቻችን ጀግንነታቸውን ብቻ ሳይሆን ለነጻነት ያላቸውን ፍቅር በተግባር ያሳዩበት እንዲሁም ደግሞ ኢትዮጵያን አንድነት እውነት ለማድረግ የታገሉበት ነው። የኢትዮጵያውያን ቅርስና ውርስ ማህበረሰብ ቃል አቀባይ አቶ ካሌብ አማረ ናቸው። ከዝግጅቱ ቀደም ብሎ አነጋግረናቸው ነበር። ሁከተኝነትንና ጽንፈኝነትን መጋፈጥ በሚል ርዕስ በዋይት ሀውስ በቅርቡ በተካሄደው ዓለም አቀፍ ስብሰባ ተመርክዞ የተካሄደው ውይይት ቀጣይ ክፍልም ለዛሬ ይዘናል። የእስላማዊ መንግስት አሸባሪ ቡድን አመራር በመካከለኛው ምስራቅ በሰሜን አፍሪካና በዓለም ደረጃ የግፍ ተግባሩን ለማስፋፋት እንዲቀጥል ያነሳሳው ምንድን ነው? በዚህ ዙሪያም የተቀናበረ ዘገባ ይኖረናል። የዓለም ዜናዎቹን እናስቀድማለን። መልካም ምሽት፣ እንደምን አምሽታቸዋል። በድጋሚ እንኳን ለአድዋ ድል በዓል አደረሳችሁ። ዜናውን የማሰማው አዲሱ አበበ ነኝ። የኢትዮጵያ ጦር ኢትዮጵያን በቅኝ ለመያዝ የተንቀሳቀሰውን የጣሊያ ጦር አድዋ ላይ ድል የነሳበት 119 ዓመት ቀደም ሲል እንደተጠቀሰው ዛሬ ተከብሯል። አድዋ አካባቢም ጦርነቱ የዛሬ 119 ዓመት በተካሄደበት ስፍራ እንዲሁ እለቱ መከበሩ ታውቋል። በውጭ ያሉ ኢትዮጵያውያንም እንዲሁ እለቱን ቀደም ሲል አንስቶ ባካሄዷቸው የተለያዩ ዝግጅቶች ያከበሩ ሲሆን በዋሽንግተን ዲሲና አካባቢዋ ያሉ ኢትዮጵያውያን ማህበረሰቦችም ተመሳሳይ ስነ ስርዓቶችን አከናውነዋል። ከምሽቱ ሶስት ሰዓት ስርጭት ላይ ሰፋ ያለ ዝግጅት ይኖረናል። በስልጣን ዘመናቸው በአፍሪካ ህጉር የላቀ የአመራር ብልጫ ላሳዩት የናሚቢያ ፕሬዚዳንት ሀፊኬ ፑንዮ ፖሃምባ የሞ ኢብራሂም ፋውንዴሽን ሽልማት ዛሬ ተሰጠ። የፕሬዚዳንት ፖሃምባ ሽልማት የአምስት ሚሊየን የአሜሪካ ዶላር ስጦታ ያለው ሲሆን ሞ ኢብራሂም ፋውንዴሽን ይህን ሽልማት ሲሰጥ ባለፉት አራት ዓመታት የአሁኑ ለመጀመሪያ ጊዜ ነው። ሚስተር ፖሃምባ ህገ መንግስቱን በሚያዘው መሠረት ሁለት የሥልጣን ዘመን ጨርሰው እየተሰናበቱ ያሉ ሲሆኑ ከ1997 ዓ ም አንስቶም ባለፉት አስር የፖሃምባ አስተዳደር አመታት ውስጥ ናሚቢያ ሰላማዊና የተረጋጋ የፖለቲካ ድባብ ሰፍኖባት ቆይቷል። የሽልማት ኮሚቴው በሐምባን አመራር ብልህ እና የላቀ ሲል ጠርቶ በእርሳቸው ዘመን በናቢሚያ ዲሞክራሲ መጎልበቱንም ጨምሮ አመልክቷል። በእስራኤል ላይ ግልጽ የሆነ የተዛባ አመለካከት አለ ሲሉ የዩናይትድ ስቴትስ ውጭ ጉዳይ ምኒስትር ጆን ኬሪ ዛሬ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዘንድ ተከላክለውታል። ሚስተር ኬሪ ይህን የእስራኤልን መከላከያ ቃል በሰብአዊ መብቶች ምክር ቤቱ ፊት ያሰሙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ አሁን ዋሽንግተን ዲሲ ላይ የእስራኤል ደጋፊ ለሆኑ ጉባኤ እያደረጉ ላሉት ንግግር እየተዘጋጁ በነበረበት ወቅት ነው። ሚስተር ኒያንታሁ ነገ ለዩናይትድ ስቴትስ የተወካዮች ምክር ቤት ንግግር ያደርጋሉ። ሚስተር ኬሪ ጄኔቫ ላይ ባደረጉት የዛሬ ንግግራቸው ምክር ቤቱ ለሰብአዊ መብቶች ረገጣዎች ትኩረት መስጠት ያለበት መሆኑን አመልክተው ነገር ግን በእስራኤል ላይ ያነጣጠሩ ተከታታይ የውሳኔ ሀሳቦች የመውጣታቸውን ነገር ጥያቄ ውስጥ አስገበውታል። አሜሪካ የእስራኤልን የሰብአዊ መብቶች አያያዝ ሁኔታ በፍትሐዊ ሁኔታ የምትገመግም ቢሆንም በዘፈቀደና በተከታታይ ስል እስራኤልን ሕጋዊነት ለማሳጣትና ለማግለል የሚደረጉ ጥረቶችን አትደግፍም ብለዋል ሚስተር ኬሪ። ወደ አንድ ዓመት ገደማ ባስቆጠረው ዓመፅ በሺዎች የሚቆጠሩ ሰዎች በሞቱባት በተገነጠለችው ምስራቅ ዩክራይን ውስጥ ያለውን የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት እንዲመረምር የዩናይትድ ስቴትሱ ውጭ ጉዳይ ምስር ጆን ኬሪ አሳስበዋል። ክሬሚያና ተገንጣዎች ተገንጣዮች በሚቆጣጠሯት ምስራቅ ዩክራይን ውስጥ ሕፃናት፣ ሴቶች ሴቶችና ወንዶች እየተገደሉ ሰቆቃ እየደረሰባቸውና ወስባዊ ጥቃትም እየተፈጸመባቸው መሆናቸውን ኬሪ ተናግረዋል። የኢራቅ ወታደሮችና ሌሎች ታጣቂዎች ቲክሪት ከተማን አስለቅቀው ለመያዝ እስላማዊ መንግስት ነኝ በሚለው ቡድን ተዋጊዎች ላይ ዛሬ ጥቃት ከፈቱ። ይህ ጥቃት ብዙ የተነገረለትና ከዋና ከተማይቱ ባግዳድ በስተ ሰሜን ወጣ ብሎ የሚገኝ መሆኑም ታውቋል። የምድር ጦር ኃይሎች በተለያዩ አቅጣጫዎች ሲያጠቁ የኢራቅ አየር ኃይል በኢስላሚክ ስቴት ይዞታዎች ላይ ከሰማይ ድብደባ ሲያደርስ መዋሉንም ወታደራዊ አዛዦች ገልጠዋል። በመጨረሻም ዩናይትድ ስቴትስና ደቡብ ኮሪያ ሰኞ ያካሄዱትን የጋራ ወታደራዊ ልምምድ በመቃወም ሰሜን ኮሪያ ሁለት የአጭር ርቀት ተምዘግዛጊ ሚሳይል ተኮሰች። ፒዮንግያንግ በጠላት ላይ የሚካሄድ ምሕረት የለሽ ጥቃት ስትልም አስጠንቃለች። ዜናው አበቃ። የዓለም ዜናዎቹን አደመጥን። በመግቢያው እንዳልኩት ዛሬ የካቲት 23 119 ኛው የአድዋ ድል መታሰቢያ ዕለት ነው። በዓሉ ትናንት እሁድ እዚህ ዋሽንግተን አቅራቢያ ሲልቨር ስፕሪንግ ውስጥ ተከብሮ ነበረ። ከክብረ በዓሉ ቀደም ብሎ ባልደረባችን አሉላ ከበደ በዓሉን ያዘጋጀውን የኢትዮጵያውያን ውርስና ቅርስ ማህበረሰብ ቃል አቀባይ አቶ ካሌብ አማረን አነጋግሯቸው ነበር። የፕሮግራማችን መሰናዶዎች የእንግሊዝኛው አቀራሪ ፕሮግራማችን ቲም የሆነው ዘንድሮ የኢትዮጵያ ባንዲራ ለመጀመሪያ ጊዜ እውቅና አግኝቶ ሲልቨር ስፕሪንግ ዳውን ታውን ውስጥ እውቅና አግኝቶ ይውለበለባል እና የዚህም የኢትዮጵያ ባንዲራ የማውለብለብ ስነ ስርአት እንግዲህ እንደ ልዩ ልንይዘው እንችላለን። ከዚህ በፊት አልተደረገ በመሆኑ፣ ከዛ በተጨማሪ የክብር እንግዶች፣ ሁለት የታሪክ ተናጋሪዎች፣ ሌሎችም ክብር የተደረገላቸው እንግዶች በዓሉን ለማክበር የሚመጡ ከእኛ ጋር ይኖራሉ። በተጨማሪ የባህላዊ ሙዚቃዎች ባህላዊ ውዝዋዜዎች የታጀቡና የግጥምና አንድ ሁለት ደግሞ መጣጥፍ ወይንም ደግሞ ስነ ጽሁፍ ዝግጅቶች ይካተታሉ። የኢትዮጵያ ባንዲራ ማውለብለብ ለባንዲራው ካለ ፍቅር ጋር ተያይዘው ሊታይ ይችላል። ይሄ ስነ ስርአት ወይም የአድዋ ድል መታሰቢያ ከሚወክለው ከሚያንጸባርቀው ድልም ጋራ ሊያያዝ ይችል ይሆናል። ምንድን ነው ምክንያታችሁ ግን? በጣም አስፈላጊ የሆነው ለእናንተ እንደሚታወቀው የአድዋ በአል የተለያየ ምክንያት ሲጠቀ ዋና ዋናዎቹ መካከል የአድዋ በዓል በኢትዮጵያኖች ዘንድ ወይንም በጥቁር ህዝቦች መካከል የሚከበርበት ትልቁ ምክንያት ምንድን ነው? በኢትዮጵያኖች ዘንድ የታሪካችን ማዕዘን ነው ብለን ነው የምናስበው እና የአድዋ ታሪክ የኢትዮጵያዊነት ሁሉ የኩራት መንፈስ የተመዘገበበት ወይንም ደግሞ የሁላችንም የጋራ መግባቢያ ነው። የጥንት አባቶቻችን ጀግንነታቸውን ብቻ ሳይሆን ለነጻነት ያላቸውን ፍቅር በተግባር ያሳዩበት እንዲሁም ደግሞ ኢትዮጵያን አንድነት እውነት ለማድረግ የታገሉበት ነው እና ይሄንን ሁሉ ሲያደርጉ እንግዲህ በዓለም አቀፍ ደረጃ ኢትዮጵያ የታወቀችው ኢትዮጵያኖችን ይዞ በምልክት ደረጃ ሲያሳወቃቸው የነበረው ከባህላቸው ከስራቸውና ከተግባራቸው ባሻገር ሰንደቅ ዓላማቸው ነው። ይሄ ሰንደቅ ዓላማ በኢትዮጵያኖች ዘንድ ብቻ ሳይሆን የጥቁሮች ህዝቦች በተለይ ነጻነትን ለማስከበር የሚታገሉ ጥቁሮች ህዝቦች ሁሉ እንደ ምልክት የያዙ ስለሆነ ይሄ ሰንደቅ ዓላማን ማክበርና ይሄን ሰንደቅ ዓላማ እንዲውለበለብ ማድረግ ከባህሉ ጋር ተያያዥነት ያለው ወሳኝ ነው ብሎ የኢትዮጵያዊነትን ስናከፍ ለማድረግ ወስነናል። አቶ ካሌብ ቀደም ብሎ በወጣ ጋዜጣዊ መግለጫችሁ ላይ የተገለጸ አንድ ጉዳይ ቀልቤን ስቦታል። በቅርቡ የእሳት አደጋ የደረሰበት የአዲስ አበባ ሆቴል፣ የጣይቱ ሆቴል፣ የኢትዮጵያዊነት ቅርስና ውርስ ዘንድሮ ከሚያስባቸው ወይም የተለየ የክብር ቦታ ከሚሰጣቸው ጉዳዮች አንዱ መሆኑም በስነ ስርዓቱም እንደሚታሰብ በተጨማሪም ብሔራዊው የህዝብ ቤተ መጻሕፍት ወመዘክር በተመሳሳይ የሚታሰብ መሆኑን ጠቅሳችኋል። እነኝህን ሁለት ቅርሶች እንዴት መረጣችኋቸው? ብታስረዳ ነው። እሺ፣ እንግዲህ እንደሚታወቀው የኢትዮጵያዊነት ውርስና ቅርስ ማህበረሰብ ስሙም እንደሚጠቅሰው ሁሉ ለውርሳችን ለባህላችንና ለታሪካችን እንክብካቤ እያደረገ እንዲጠበቁና ከትውልድ ትውልድ የሚተላለፉ ማድረግ ብቻ ሳይሆን ወጣቶችን እያስተማሩ፣ ልጆችን እያስተማሩ በተለይ በዚህ በሰሜን አሜሪካ አካባቢ እዚህ ሀገር የሚወለዱ ሰዎችን እያስተማሩ አልፎ ተርፎ ደግሞ የኢትዮጵያዊነት ትውልድ የሌላቸውን የሌሎች ሀገር ዜጎች ሁሉ ለባህላችን እና ታሪካችን ማስተማር ነው። ይሄ በግልጽ ያለ ነገር ነው። እንግዲህ ከታሪካችንና ከውርሳ ከቅርሳችን መካከሎች አንዱ የሆነው የእቴጌ ጣይቱ ሆቴል ነው። አክሱም ስንል የሚመጣልን የአክሱም ሐውልት ነው ወይም ወሎ ላሊበላ ስንል የላሊበላ ሐውልት ነው ፊዛችን የሚጋረጠው ወይንም ደግሞ ሐረር ስንል የሚመጣልን የሐረር ሐውልት ነው። እዚህ እንኳን ዋሽንግተን ዲሲ፣ ዋሽንግተን ዲሲ ሲባል ማኒመንቱን እንደ ካፒቶሉ አይነት ነገሮች ናቸው። እና ሁልጊዜ ተያያዥነት ያላቸው ነገሮች አሉ። አዲስ አበባን በምንጠቅስበት ሰዓት ላይ ብዙ ሊጠቀሱ ከሚችሉ ታሪኮች ሊኖሩ ይችላሉ። ግን የእቴጌ ጣይቱ ሆቴል አንዱ ነው። አንደኛ በሀገሪቱ የዘመናዊ ሆቴል የነበረ ነው። ሁለተኛ ነገር እስካሁን ድረስ ከዘመናዊ ሆቴሎች እኩያ በመሆን አገልግሎት ሲሰጥ የነበረ ሆቴል ነው። ይሄ ሆቴል ቅርስነቱንና ና ራሱን ማንነቱን ጠብቆ ወደፊት መሄድ አለበት ብሎ የኢትዮጵያዊነት ርስና ውርስና ቅርስ ማህበረሰብ ያስባል። ምናልባትም ካሉን ቅርሶቻችን መካከል ይሄ አንዱ በታሪክ አስቀምጠን ወደፊት ከታሪክ ታሪክ መተላለፍ አለበት ብለን የምናስበው ነው። እንዲህ አይነቱ ሆቴል ከፍተኛ አደጋ ሲደርስበት፣ የኢትዮጵያዊነት ዊነት ውርስና ቅርስ ማህበረሰብ እንደ ማህበረሰብም እንደ ኢትዮጵያዊም ኃላፊነት አለብን። ስለዚህም በዚህ የአድዋ በዓል አከባበር ላይ አስበ ነው መዋል አለብን። ከኢትዮጵያውያኖች ጋር መወያየት አለብን። ቅርሶቻችንም ወይም ደግሞ ይሄ ሆቴል ያጋጠመውን ችግርና ወደፊትም ደግሞ ወደ ቦታ የሚመለስበት ቦታ ከሚል አኳያ ነው። በሁለተኛ ደረጃ ወመዘክር መጽሐፍት ቤት እንደሚታወቀው ይሄ መጽሐፍት ቤት የድሮ ታሪኮችን መጽሐፎች የያዘ ነው እና ምናልባት የክብረ ነገስት ሩታል ሃይማኖት እንደ ትሩፋት እንደ ሀዊ ብዙ ልንገልጽ እንችላለን። ብዙ አይነት መጽሐፎችን የያዘ ነው እና በብራና ላይ የተጻፉ ከአስራ ዘጠነኛው ና ከአስራ ስምንተኛው ክፍለ ዘመን ጀምሮ ወይም ከአስራ አምስተኛው ከአስራ ስምንተኛው ወደ ኋላ የነበሩ መጽሐፍቶች እዚህ መጽሐፍት ቤት ውስጥ እንዳሉ ይገለጻል። እና ይህንን መጽሐፍት ቤት መጠበቅ ታሪካችንና ክርሳችንን መጠበቅ ነው። ዛሬ በገንዘብ ተቆርጦ በማይቻል ክፍያ ሊሸጥ በማይቻል ነው። ዛሬ አውሮፓውያኑ የውጭ መንግስታቶች እነዚህ አይነት ታሪኮቻችንን መግዛት የሚፈልጉት እና ኢትዮጵያውያኖች ደግሞ ይሄንን መጠበቅ አለብን። ይሄንን መጽሐፍት ቤት በቅርቡ እንደምናስታውሰው መንግስት የመጽሐፍቶቹን ወይም ደግሞ ዶክመንቶቹን በችርቻሮ ሸጣቸው የሚባል ነገር ሰምተናል። እና ይህንን አሳዛኝ ሁኔታም እንደ ኢትዮጵያዊ ስና ቅርስ ማህበረሰብ ስም ወይም እንደ ኢትዮጵያዊነት ኃላፊነት አለብን ስለምንል ከዚሁ ከአድዋ በዓል ጋር ተያያዥነት አድርገን አስበን ከኢትዮጵያውያኖች ጋር ተወያይተን ለማሳለፍ አስበናል። አቶ ካሌብ አማረ፣ በስነ ስርአታችሁ በወጥን ከያዛችሁትና በተግባር ካከናወናችኋቸው ጋር እያስተያየን ስነ ስርአታችሁ ከተካሄደ በኋላ ከዚህ ቀደም እንደምናደርገው ሁሉ መልሰን እንደምናገኝና እንደምንወያይ ተስፋ አድርጋለሁ። መልካም ዝግጅት እግዚአብሔር ቀጥሉ። ይለጊዜ ለተሰጠኝ እድል በኢትዮጵያዊነት ርስና ቅርስ ማህበረሰብ ስም አመሰግናለሁ። di cu Siamo

በ1431 መካከለኛ ሞገድ የሚተላለፈው ዝግጅታችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። በዋይት ሀውስ ቤተ መንግስት የተዘጋጀ ዓለም አቀፍ ስብሰባ በቅርቡ እዚህ ዋሽንግተን ዲሲ ውስጥ ተካሂዶ ነበር። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ስብሰባ የስልሳ ሀገሮች ልዑካን የተገኙበት ሲሆን የሽብርና የጽንፈኝነትን ስር ወመሰረት ለመፈተሽ የታሰበ ነበር። ስብሰባውን በንግግር የከፈቱትና የዘጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሀሳቦቻቸውን እንዲያካፍሉን ምሁራንና ለጥያቄው ቅርበት ያላቸውን ወይም ለመሳተፍ ፍላጎት ያላቸውን ሰዎች እየጋበዝን ማወያየት ጀምረናል። በውይይቱ የመጀመሪያ ምዕራፍ ውስጥ ሁለት ምሁራንን ጋብዘናል። ሐዋሳ የሚገኙት የታሪክና ማህበራዊ ግንኙነቶች ተመራማሪና ጸሐፊ አቶ ተሾመ ብርሃኑ እንዲሁም ዋሽንግተን ዲሲ የሚገኘው ሀዋርድ ዩኒቨርሲቲ መምህር ዶክተር አህመድ ሞይን የጀመሩት ውይይት ይቀጥላል። Ya yacho, President to Sinagaru. When people are oppressed. ሰዎች ሲጨቆኑና ሰብአዊ መብቶቻቸውን ሲገፈፉ በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች፣ አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዲሞክራሲያዊ ለውጦች ገደብ ወይም እገዳ ሲጣልባቸው አመፅ ወይም ሁከት ብቸኛ አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ እድል ይከፍታሉ ብለው ነበረ። ይሄ በሙስሊሙ ዓለም ውስጥ ይሰራል። በነገራችን ላይ ኢትዮጵያንም ጨምሮ ለማለት ፈልጌ ነው። ሁልጊዜ ሰዎች ሲጨቆኑ፣ ሰዎች ድምፃቸውን እንዳያሰሙ ሲደረጉ፣ ሰዎች ማድረግ ያለባቸውን በሃይማኖታቸው በእምነታቸው ማድረግ የሚገባቸው እንዳያደርጉ ሲከለከሉ ብዙ ጊዜ ቅሬታ ሊሰማቸው ይችላል። አንድ በኢትዮጵያ ውስጥ መቻቻል አለን የሚል አንድ መጽሐፍ በአንድ ትልቅ የሃይማኖት አባት የተጻፈ አለ። እስካሁን ድረስ የሚገርመኝ ነገር በኢትዮጵያ ውስጥ ለምሳሌ በትግራይ፣ በጎ- በጎንደር፣ በጎጃም እና በሌሎች ቦታዎች በየ አምስት መቶ ሜትሩ በየ ስድስት መቶ ሜትሩ ቢርቅ በአንድ ኪሎ ሜትር ቤተ ክርስቲያናት ይሰራሉ። ዛሬም ብዙ ሰዎች ሃይማኖታቸውን ለማስፋፋት ሃይማኖታቸውን ለማጠናከር ስለሚፈልጉ በርካታ ቤተ ክርስቲያናት ይሰራሉ። አልፎ አልፎ ደግሞ የሙስሊም መስጊዶች ሲሰሩ ይታያሉ። እነዚህ አንዳንዶቹ ጣሊያን የሰራቸው ናቸው፣ አንዳንዶቹ ደግሞ ጣሊያን በሰራቸው ላይ የተገነቡ ናቸው። ነገር ግን ይሄንን አጋኖ በማሳየት ዛሬማ በቃ እነዚህ እስላሞች እንትን አሉ፣ ይኸው ከአረብ ሀገር እያመጡ መስጊድ እየሰሩ ነው፣ እንደዚህ እያደረጉ ነው፣ በማለት ነገሮችን አጋን ነው። በክርስቲያኑና በሙስሊሙ መካከል ችግር ለመፍጠር የሚታክቱ የሚደክሙ ሰዎች እንዳሉ የታወቀ ነው። ስለዚህ ሙስሊሙ ህግ በአንድ ሀገር ውስጥ ቅድም ፕሮፌሰር አህመድ ሙአይሚን ለመግለጽ እንደሞከሩት በአንድ ሀገር ላይ የሃይማኖት እኩልነት መኖሩን ለማረጋገጥ በህገ መንግስት ብቻ መደንገግ የለበትም። ከዛ ጋር የሚሄዱ አብረው ሊሄዱ የሚችሉ የሃይማኖት ህጎችም ያስፈልጋሉ። ለምሳሌ በአንዱ ትምህርት ቤት ሂጃብ አድርጎ መሄድ ይቻላል፣ በሌላው ትምህርት ቤት አይቻልም። በአንዱ ትምህርት ቤት ሂድ ማድረግ ይቻላል፣ በሌላ ቦታ ማድረግ አይቻልም። በሃይስኩሎች ቅርባቸው ስላሉ ይሰግዳሉ። ዩኒቨርሲቲዎች በአካባቢያቸውን ለቀው ሲሄዱ በአንድነት ተሰባስበው የሚሰግዱበት ቦታ የለም። እስልምና ደግሞ ተሰባስባችሁ ስገዱ ይላል። ስለዚህ ይሄ ምንድን ነው መደረግ ያለበት? ዩኒቨርሲቲዎች ተማሪዎችን ሲቀበሉ ለምሳሌ ሃይማኖታቸውን ግምት ውስጥ ያስገባሉ ወይ? የመጡበትን ባህል ግምት ውስጥ ያስገባሉ ወይ? ለምሳሌ በአፋር ውስጥ ብዙ ቤተ ክርስቲያን የለም። ሰመራ ውስጥ እንደውም ሰመራ አካባቢ ቤተ ክርስቲያን አላየሁኝም። ነገር ግን እነዚህ ክርስቲያኖች ሰመራ ሲማሩ ሄደው ክርስቲያኖቹ ሃይማኖታቸውን ፕራክቲስ ማድረግ አለባቸው። ለእነሱ የሚመች ሁኔታ መፈጠር አለበት። መደወላቡ አካባቢ ምናልባት ብዙ ቤተ ክርስቲያኖች ላይኖሩ ይችላሉ። ነገር ግን ከመላው ኢትዮጵያ የተውጣጡ ክርስቲያኖች ሄደው እዛ ይማራሉ እና ቤተ ክርስቲያን ያስፈልጋቸዋል። በተመሳሳይ ሁኔታ ደግሞ ሙስሊሞችም አብረው የሚሰግዱበት፣ ምክንያቱም ሃይማኖት ውስጥ ስለሚፈልግ የሚሰግዱበት ሁኔታ መመቻቸት ይኖርበታል። ሲጾሙ ደግሞ በጾማቸው ጊዜ የሚበሉት፣ በጾማቸው ጊዜ ተነስተው እንትን የሚያደርጉት ሁኔታዎች መኖር አለባቸው። እንዴት ነው የሚደረገው? እንዴት ነው የሚሆነው? ምንድን ነው የእስላም ባህል? ምንድን ነው የክርስቲያን ባህል ብለው ዩኒቨርሲቲው ዝም ብሎ በጅምላ መቀበል ሳይሆን ገና ተማሪዎች ከመምጣታቸው በፊት ይሄን ማድረግ አለባቸው። ባለፈው ዓመት እኔ በዚህ በኢትዮጵያ ውስጥ ያየሁት አንድ ትልቅ ተስፋ የሚፈነጥቅ ነገር አይቻለሁ። ይኸውም ምንድን ነው? ፖለቲካውን በሚመለከት የኢትዮጵያ ዩኒቨርሲቲዎች በሙሉ ተሰብስበው ጥሪ ተደርጎላቸው መግለጫ አግኝተዋል። ብዙ ተማሪዎችም መስማታቸው ጥሩ አድርገዋል። በተመሳሳይ ሁኔታ ስለ ሰብአዊ መብት፣ ስለ ሃይማኖት መቻቻል እና በሰላም አብሮ መኖር ውይይት በዩኒቨርሲቲ ተማሪዎች መካከል በዩኒቨርሲቲዎች መካከል ቢደረግ የበለጠ ትልቅ አስተዋጽኦ ይኖረዋል። ከዛ በኋላ ሰዎችም ሕግን ለማውጣት ይችላሉ የሚል እምነት አለኝ። ባለፈው ጊዜ ሄጃለሁ። በታህሳስ ወር ኢትዮጵያ የአዲስ አበባ ዩኒቨርሲቲ ተማሪዎች ክበብ አሉ። የሰላምና የውስጥ ሃይማኖት ክበቦች የሚባል በእኛ መስሪያ ቤት በኩል ተቋቁሟል። ቀኑን ሙሉ መውሊድ ቀን ነው። ላኢላሀ ኢለላህ ብዬ እንዴት ገረመኝ። በማግስቱ ቀኑን ሙሉ ከወጣቶች ሰላሳ ሁለት ወጣቶች ሙስሊም፣ ክርስቲያን የአዲስ አበባ ዩኒቨርሲቲ እንዴት ክበብ አቋቁመው እንዴት አንድ ላይ እንዴት እንደሚኖሩ እንዴት የሚታገሉ ይሄ ያደረግነው ሆቴል ውስጥ ነው ዩኒቨርሲቲ ውስጥ አይደለም። ግን እኔ አገር እዚህ እንደዚህ ያለ ውይይት ዩኒቨርሲቲ ውስጥ ነው የምናደርገው። እንደ ሰግደው እንደ ሰግደው እንደ ጨረሱ ወደ ውይይት ይመለሳሉ። ከውይይቱ ደግሞ ወደ ጸሎት ይገባሉ። ይሄ ደግሞ ሰላ በት በትምህርት ነው በምሳሌ ነው ያሳየኋቸው አንድ ላይ ከነሱ ጋር ቁጭ ወይ አንድ ቀን ሙሉ ስማች ሰላሳ ሁለት ቀን መስሪያ ቤት ልትቀበሉ ትችታሉ። እነዚህ ወጣቶች ሴቶቹና ወንዶ ሂጃብ ያላደረገ ያደረገም ደግሞ ጎፈሬው ልክ ትልቅ ያደረገ አሜሪካዊ አይነት ትግር የኢትዮጵያ ሽሩባ ይሄ ሁሉ በአይኔን አይቼ አንድ ቀን ሙሉ ቀን ከነሱ አሳልፍ ያለው በቂ ነው እሱ። እንደዚህ ያለ መቻቻልና ትምህርት ማስተላለፍ አለብን። ስለዚህ በኢትዮጵያዊነታችን ባህልም እስካለን ድረስ የህግ በላይነት የፍትህ ማስፈጸምና ሁኔታውን ራሱ ህገ መንግስት ብቻ በቃ አይደለም። ስራ ላይ እንዴት እንደሚውልና እንደምንሰራበት እሱ ራሱ ራሱን የቻለ ትምህርት ነው እና መንግስት ለምሳሌ ህዝብ መብትህን እወቅ የሚል ህገ መንግስትን እወቅ ማለት ነው። ፍትህን እወቅ ሲባል ፍትህ እንዴት እንደሚፈጸም ማወቅ አለብን። ስለዚህ እኔ ተስፋ ያለኝ በውይይትና በሰላም ሁሉም ነገር ይፈታል፣ ግን ሀይል ቦታ የለውም። ሙስሊሞቹም ከፍለዋል ብዙ ሶስት ሺ ሶስት ሚሊዮን ተኩል ባለፈው አስራ አምስት ዓመት የሞቱበት ምክንያት ተገቢም አይመስልኝ። ሁለታችሁም ያነሳችኋቸውን እንደ ኃላፊነት ሊቆጠሩ የሚችሉ ተፈጻሚ ሊደረጉ ይገባቸዋል። ለሽብር ፈጠራንም ይሁን ጽንፈኝነትን ለመቆጣጠር ብላችሁ ያቀረባችኋቸው ሀሳቦች ለማን የተሰነዘሩ ናቸው? ለህዝብ ለመንግስት፣ ለሲቪል ማኅበራት፣ ለሃይማኖት ተቋማት ወይም ለመሪዎቻቸው? ማን ነው ይህንን ማስፈጸም ያለበት ብላችሁ ነው የምታስቡት? የማን ተጠያቂነት ነው? ፕሬዚደንት ኦባማም ብሎታል በንግግሩ መፍትሄ፣ የአሜሪካ መፍትሄ። አንደኛ ፌዴራል መንግስት ወይንም ለራሱ ሊሰራ አይችልም፣ በአንድ እጅ አይጨበጨብም። ራሱ ህብረተሰቡ ስልጣን እንዳለው አስመስሎ የራሳቸው ችግር በራሳቸው ችግር ሊፈቱ ይችላሉ። ደግሞ መንግስት ሁልጊዜ በታየው ጊዜ አይ እኔ አልተስማማኝም ብሎ ጣልቃ ለመግባት አይችልም። ያኛው የህዝቡ ያቀረበው በዴሞክራሲ መከበር አለበት ይሄ ነው። ስለዚህ አንደኛው የመንግስት ኃላፊነት አለው። ህውከት ቢነሳ መንግስት ነው ኃላፊ። አንድ ነገር ቢነሳ መንግስት ነው ኃላፊ። ስለዚህ የመንግስትም በህብረተሰቡ መከበር አለበት። የመረጠው መንግስት በራሱ ፈቃድ ከመረጠው ወዶ ከመረጠው የነሱ መብት የሚፈጽምላቸው ችግራቸውን የሚያላቸው ልማትም የሚያላቸው ሰላምን ውይይትን የሚያካሂድላቸው መንግስት አመቻች ነው። በአንድ በኩል ደግሞ ኃላፊነት አለበት። ህዝቡ ራሱ ህዝቡ ማህበረሰቡ ሁሉ ኃላፊነት ሁከት እንዳይፈጥር የቤተሰብ ኃላፊነቱ አንድ ልጅ እዚያ ወጥቶ ሁከት ፈጥሮ ቢገደል የእኔ ልጅ ነው የሚሞተው ብሎ ማሰብ አለበት። ስለዚህ በቤተሰብነት፣ በአባትነት፣ በእናትነት፣ በባልነት፣ በምስትነት ኃላፊነት የእያንዳንዱ ህብረተሰብ ሃይማኖትም እንኳን በአሁን ወንድሜ ያመጣው ኢትዮጵያዊን ኢትዮጵያዊን ብቻ ማለት በቃ አይደለም። ሞራል ያስፈልገዋል፣ ኤቲክም ያስፈልገዋል፣ ሃይማኖት ያስፈልገዋል። ስለዚህ ሃይማኖት ከምንሰራው ስራ ውጭ ልናደርገው አንችልም። ሃይማኖ የተያዘ ነው ብስቴታችን ነው። ስለዚህ ኢትዮጵያዊነታችን አይቀንሰውም። ለምሽቱ የመጨረሻ ያደረግነው ዘገባ ላይ ደርሰናል። የእስላማዊ መንግስት አሸባሪ ቡድን አመራር በመካከለኛው ምስራቅ በሰሜን አፍሪቃና አልፎም በዓለም ደረጃ የግፍ ተግባሩን ለማስፋፋት እንዲቀጥል ያነሳሳው ምንድን ነው? አንዳንድ የአካባቢው ሀገሮች ተንታኞች አመራሩ በዚህ አሰቃቂ ድርጊቱ እንዲቀጥል የሚገፋፋው የአለም መጥፊያ ተቃርቧል ከሚለው እምነቱ ጋር ተዳምሮ ለቁርአን የሚሰጠው ትርጉም ነው ይላሉ። የአሜሪካ ድምጽ ዘጋቢ ሜሪዲት ቢዮል ተከታዩን ሪፖርት አጠናቅሯል። ሶሎሞን ክፍሌ ያቀርበዋል። ራሱን እስላማዊ መንግስት እያለ የሚጠራው አክራሪ ቡድን ዓለም አቀፉን ኅብረተሰብ በማስደንገጥ ተግባሩ ቀጥሏል። የግብፅ ክርስቲያኖችን አንገት በመቅላት ይሁን፣ የዮርዳኖሱን ፓይለት በማቃጠል ወይም የያዚዲ ሴቶችን ወደ ባርነት በመቀየር፣ እነዚህ ሙስሊም አክራሪዎች ድንበር ያላቸው አይመስልም። ይልቁንም አልፈው ተርፈው ሁከትን በማግነን የቪዲዮ ምስሎችን በዓለም ዙሪያ እያሰራጩ ናቸው። ተንታኞች የሚሉት ነውጠኞቹ ይህን አረመንያዊ ተግባር የሚፈጽሙት በቁርአን አተረጓጎማቸውና በሰባተኛው ክፍለ ዘመን የነበረውን ፍልስፍና መሠረት በማድረግ ነው። ፒተር በርግን ለሲኤንኤን ቴሌቪዥን የብሔራዊ ጸጥታ ጉዳዮች ተንታኝና ኒው አሜሪካ በተባለው አትራፊ ያልሆነ ድርጅት ምክትል ፕሬዚደንት ናቸው። የእስላማዊ መንግሥቱ መሪዎች ቁርአን ጦርነት ፈላጊ ነው የሚል ጽኑ እምነት አላቸው ይላሉ። በትክክል የምታስብ ከሆነ ዩናይትድ ስቴትስና ሌሎች ስልሳ አገሮችን መላውን የአረብ ዓለም ዮርዳኖስና ግብጽን ጨምሮ ማለቴ ነው። እነዚህን ሁሉ ለመዋጋት ጦርነት በራስ ላይ አትከፍትም። አስተዋዮች ባለመሆናቸው ግን አስተሳሰባቸው ዓለም አብቅቶልታል አይነት ነው። ፒተር በርገን አክለውም የጽንፈኛው ቡድን መሪዎች የዓለም ፍጻሜው ደርሷል የሚደመደመውም ሰሜን ሶሪያ ውስጥ በምትገኘው ዳቢቅ ከተማ በሚካሄድ ጦርነት ነው ብለው ያምናሉ ሲሉ አስረድተዋል። ፍልስፍናውም በምልምሎቹ እየተበጃጀ በሚቀርበው በወሳኙ ፍልሚያ እነርሱ ከሃዲዎች በሚሏቸው ላይ ተዋጊዎቻቸው ድል ይቀዳጃሉ በሚለው ነው። ብዛት ያላቸው ተንታኞች እንደሚናገሩት ከሆነ ነውጠኛው እስላማዊ ቡድን የምዕራቡ ወታደራዊ ኃይል ሶሪያን እንዲወርና ይህን በካህዲዎች ላይ ድል እንቀዳጃለን የሚለውን እምነቱንና የትንቢቱ መፈጸምን ማረጋገጥ ይሻል። ፕሮፌሰር ጆን ሆርገን ሎወል በሚገኘው ማሳቹሴትስ ዩኒቨርስቲ የሽብርና ደህንነት ጥበቃ ጥናት ማዕከል ዋና ዲሬክተር ናቸው። እንዲህ ይላሉ። ኢስላማዊ መንግስቱ ይሄ ጉዳይ ሃይማኖታዊ ነው የሚለውን እንድናምን ይፈልጋል። ይሄ ግን ዞሮ ዞሮ አይቀሬ ወደ ሆነው ከስልጣኔ ጋር የተያያዘ ፍጥጫ መግባት ነው። የእነርሱ አንደኛው ትልም ጉዳዩን ከሃይማኖት ጋር ለማያያዝ ነውና አንዳንድ የአካባቢው ሀገሮች ባለሙያዎች በበኩላቸው የእስላማዊው አክራሪ ቡድን መሪዎች እንዲያውም ጦርነቱን የእምነቱን ተከታዮች በመወከል በግንባር እየመራን ነው ብለው ያምናሉ ሲሉ ያስረዳሉ። እንደ ፒተር በርገን ያሉ ተንታኞች ደግሞ በርካታ የሃይማኖቱ መሪዎች ነውጠኛውን ቡድን እያወገዙ ነው፣ በቂ አይደለም ተጨማሪ ድምፅ ያስፈልጋል ይላሉ። በእርግጥም እንደ ሳላፊ አይነት እምነት አላቸው። ለዓለም በጎ አመለካከት የላቸውም። ለዚያም ያለው ብቸኛ ምላሽ ርእዮት ዓለማዊ መሆን ይገባዋል። እንዲህ አይነቱን ምላሽ በደንብ ተዘጋጅተው የሚገኙት ደግሞ ሙስሊም መሪዎችና ምሁራን ናቸው። የነውጠኞቹ አካሄድ የእስልምና እምነትን የተጻረረ ነው በማለት አጥብቀው ሊከራከሩና ሊያሳምኑ የሚችሉ እነርሱ ናቸው። አሁንም ሌሎች ተንታኞች ደግሞ እነዚያን የእስላማዊ መንግስት ነውጠኞች የሚቀላቀሉ አብዛኞቹ የባዕዳን ተዋጊዎች በሚኖሩባቸው አገሮች ውስጥ ኑሮ ያልተሳካላቸውና በውጭ ጦርነት በመሳተፍ ለዝና የተሰለፉ ናቸው ሲሉ ያስረዳሉ። እርግጥ አንዳንዶቹ አጥባቂ ጂሃዲስቶች ቢሆኑም ታዲያ እንደ አመራሮቹ በሃይማኖት ሳቢያ የተገፋፉ አይደሉም ሲሉም ያብራራሉ። እንደገና ፕሮፌሰር ጆን ሆርገን ። <pegar public laborations> <laughs> ጀብድ በመስራት የምታገኘው ደስታ የሚፈጥረው ስሜት ስሜትና በጓደኞች የሚደረግልህ እንክብካቤና የመሳሰሉት ቡድኑን እንድትቀላቀል በእጅጉ ከሚያበረታቱት ውስጥ ዋነኞቹ ናቸው። እስላማዊ መንግስቱም የማህበረሰብ መገናኛውን ወይም ሚዲያውን በመጠቀም ሳያሰልስ የሚሰብከው እነዚህኑ ቋንቋዎች በመጠቀም ነው። የአካባቢው ሀገሮች ተንታኞች እስላማዊ መንግስትን ለማሸነፍ የሚቻለው በመላ መሪዎቹን በመግደልና የተቆጣጠሯቸውን ግዛቶች አስለቅቆ በመያዝ ነው ይላሉ። የዩናይትድ ስቴትስ ባለሥልጣናት እንደ ተናገሩት ቡድኑ ኢራቅ ውስጥ ይዞት ከቆየው ግዛት ሰላሳ በመቶ ያህሉ ተመልሷል። ራሱን የእስላማዊ መንግሥት አድርጎ የሚጠራው ቡድን እየቀጨጨ በሄደ ቁጥር የሃይማኖቱ ተጠሪ ነኝ የሚለው ፍልስፍናውም ይተናል ሲሉ ተንታኞች ያስረዳሉ። የአሜሪካ ድምጽ ራዲዮ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚያሰማውን ዝግጅት እዚህ ላይ ፈጸመ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ዳንኤል ብራውን። ከምሽቱ በሶስት ሰዓት በሚጀምረው በመደበኛው ፕሮግራም እንገናኛለን። እስከዚያው በዚህ የፀሐዬ ዮሐንስ ዜማ እንቆያል። This program has come to you from the Voice of America, Washington. to you the የነፃነት መታወቂያ ያለ ምሳሌ።